ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ارتست تسفاي جبرهنا كاسرامت كويتا وهلا كاستراليا ملبورن ودا اثيوبيا ودا سابات ملسا كويتا أهون زيه أستراليا إلى زيه مسك البعال نقدرشن هون هم زيه تجين تهل لهلا توم نكون على نكون بسلام أستراليا ملبن درسن እናንተንም በጣም አድርጌ አመሰግናለሁ ኤስቢኤስ አማርኛው ፕሮግራም ቤተሰብ ነኝ ማለት እችላለሁ በቤተሰባዊ ፍቅር አሁንም ለመስቀል በዓል እንግዳ አርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ አስር ዓመት በኋላ ነው ተመልሰህ ወደ አገር ቤት የሄድከው በመሀሉ አጫጭር ለሆኑ ጊዜያቶች ሄደህ ነበር ኢትዮጵያ ግን አሁን ከሙያህም አንጻር ከስራ ጋርም ለመገናኘት ከሙያ ባልደረቦች ጋርም አብሮ ስራ ለመስራት የበቃኸው በአሁኑ ባደረግከው ጉዞህ ነው፣ በስፋት ማለት ነው። እንዴት አገኘኸው? የህብረተሰቡን አቀባበል፣ ሙያ ባልደረባዎችን አቀባበል እንዴት አገኘኸው? አርትስ እንዴት ተቀበለችህ? ጥበብ እንዴት ተቀበለችህ? ኢትዮጵያ። አካሄዴ ከዚህ የነበረው ዓለም ፀሐይ ወዳጆ ከአሜሪካ ወደ ኢትዮጵያ የገባች ጊዜ እሷን ለመቀበል ነበር ሄድኩት። ያው ወስኜ ያን ያህል እቆያለውም ብዬ አልነበረም። በአጋጣሚ እዛ የጣይቱ የባህል ማዕከል ቴጌ ጣይቱን ቲያትር ያሰራ ነበረና ከዚህ ሲሄድ ከአለም ፀሐይ ጋር አውርተን ነበረ። እዛ እኔ ምን ይልከል ልጫወት እሷ ጣይቱ ልትጫወት ነበር። ይህን ነው በአጋጣሚ የነበረው አቀባበል፣ የነበረው ሁኔታ በጣም ልብ የሚነካ ነበረ። አስደሳች ነበር። የህዝቡ ፍቅር፣ ለቅሶ፣ ናፍቆቱ በጣም ደስ የሚል ነበር። እዛ ቆየን። ለአለም ፀሐይ አቀባበል የተለያዩ ነገሮችን ሰራን። እዛ አንድ ላይ በመድረክ ከአለም ፀሐይ ጋር ሰራው። ከዛ በኋላ ጋሽ ተክሌ እዛው ነበረ እና ምትቆይ ከሆነ ለምን አንድ ቲያትር ተጫውታ ትሄድም አለኝ። በዛው ጀመርን ከዛ ቀጠለ። እንደዛ ስል ከቤተሰብ ጋር ማወራው። ሴት ልጄ ዩኒቨርሲቲ ነው ያለችው እና እንዴት አንቺን አሁን እዛ ትቼ እንዴት ይሆናል ስላት፣ ኢትዮጵያስ ብሆን እኔ ዩኒቨርሲቲ ብገባ አዲስ አበባ ብቻ አልቀመጥም ሌላ ክፍለ ሀገር ነች ብለህ አስበህ ዝም ብለህ ስራ አንስራ አለችኝ። ትልቅ ጉልበት ሆነኝ። እዛም ወዲያው ቲያትር ማዘጋጀት ጀመርኩ። የቴሌቪዥን ተከታታይ ድራማዎች ውስጥ ገባው። በቃ ሁሉም እዚህ ምትቆይ ከሆነ ከኛ ጋር ብትሰራ ምትቆይ ከሆነ ከኛ ጋር ብትሰራ፣ እኔ ምናፍቆኝ ስለነበረ አንድ አራት አምስት ቦታ ገባው። መጀመሪያ በናፍቆት በኋላ ላይ ግን እየቆየው ስመጣ እየከበደኝ እየከበደኝ መጣ። ሁለት የመድረክ ስራዎች አሉኝ። አሁን እሁድ እሁድ ምሰራው መንታ መንገድና ምየብረቷ የሚል ዘመን ላይ አለሁበት። እረኛ የሚል ደግሞ አሁን አዲስ ጥቅምቱ መጨረሻ ላይ የሚጀምር ደግሞ በአርት ቲቪ እዛ ላይ ማለሁበት። የራሴ ቲያትር ደግሞ አዘጋጅቼ መጥቻለው፣ የሳጥና ያላበሳ የሚል በደራሲ ጌታቸው ታረቀኝ የተጻፈ እና ወደ ስልሳ ልጆች አሰልጥኜ አብሬ እየሰራሁ ነው። ትልቅ ደስታና ልበ ሙሉነት አግኝቼ ወደ ሙያዬ ተመልሼ ያለው በጣም ደስ ብሎኝ ነው የቆየሁት። በቆየሁበት ጊዜ ሁለት ትልልቅ ነገሮች የጠቀስከው ትልቅ ደስታና ልበ ሙሉነት ለሰው ልጅ በጣም አስፈላጊ የሆኑ ነገሮች። በየትኛውም ዓለም ብትኖር፣ ያማሩ ህንፃዎች መካከል ብትኖር ደስታ ከሌለ ምንም ዋጋ የለውም። ሁለተኛ ደግሞ ወጥተህ ስትገባ በልበ ሙሉነት የምትሰራው ስራ ከሌለ ከገንዘብ ማግኘት ውጪ ሌላ የሚመጣ ነገር የለም። ና በእርግጥም፣ አንተ እዚህ አስር አመት አውስትራሊያ በቆየህበት ጊዜ አርፈህ አልተቀመጥክም። የተለያዩ ስራዎችን ስትሰራ ነበረ። ግን እነዚህን ቀደም ሲል የጠቃቀስካቸውን ደስታና ልበ ሙሉነት የሚለውን ነገር እንዳላገኘህባቸው በተደጋጋሚ ስትገልጽልን ነበር። ሁል ጊዜ አንተን ስናስብ በተለይ እዚህ አውስትራሊያ ውስጥ ተስፋዬ ከትልቅ ውቅያኖስ ውስጥ የወጣ እንደ አሳ ነበር የምንመለከተው። እና ለአርቱ ያለ ፍቅር ብዙ ነው፣ ለቲያትር ያለ ፍቅር ብዙ ነበር። እዚህም ሀገር የተለያዩ ወጣቶችን በማሰልጠል ትሞክር ነበረ፣ ትልቅ ደረጃ ላይ እንዲደርሱ የዛን ያህል ኢትዮጵያ ባለው ደረጃ ማግኘት ባይቻልም ማለት ነው። እና ያንን አሳክተህ እንደመጣህ ነው የገለጽክልን። ደስ የሚል ነገር ነው። ጥሩ ነገር ነው። ሰው የሚወደውን ነገር ሲሰራ ውጤታማም ይሆናል። ይሁንና የሁለት ዓለም ወጎች ነው የእናንተን ቤተሰብ ስመለከተው አርቲስት ብጻት ስዩም ባለቤትህ እዚህ አለች። ወጣት ልጅህ ፍቅር ተስፋዬ የዩኒቨርሲቲ ተማሪ ነች። ስትመጡ እሷ ትንሽ ልጅ ነበረች፣ እና ለውሳኔ ህን ብርታት እነሱም እንደሆኑህ ነው ና ይሁንና፣ ውስጣዊ ስሜትህን በመፈታተን ደረጃ ሁለት ቦታ መኖሩ ምን ያህል ከባድ ነበረ? እርግጥ ነው በአርት ወይም ደግሞ በኪነ ጥበብ ባለሙያዎች ዙሪያ ተከበህ ነው የከረም ከው ላለፈው አንድ አመት ግን ቤተሰብ ደግሞ ሌላ ጉዳይ አለ እዚህ ና ይህንስ ምን ያህል ፈታኝ ነበረ? ልክ ነው። በተለይ ተለያይቶ ለማያቅ ሰው እጅግ ከባድ ነው። ግን እዚህም ቁጭ ብዬ የሚፈታተነኝ ነገር ነበረ። መንፈሳዊ ቅናት ልበለው፣ ወይም ስራውን ለመስራትና እኔ በሆንኩ ኖሮ እዛ ብኖር፣ የተለያዩ ሲኒማዎችን ሳይ፣ የሬዲዮ ፕሮግራሞችን ሳዳምጥ እጓጓለሁ። ጓደኞቼን ሳይ፣ ከእነሱ ጋር ስደዋወል ይፈትነኝ ነበር። መቼ ነው ሄጄ አገሬ ላይ እኔ ምሰራው የሚለው እንዳልሽው ደግሞ የቤተሰብ ጉዳይ የባለቤት የጤንነት ጉዳይ ነበረ አሳሳቢ የሆነው። እግዚአብሔር ይመስገን እሱ ሁሉም ነገር ሲስተካከል ጤናዋ ተመልሶ ደህና ስትሆን፣ በቃ አሁን እኮ መሄድ ትችላለህ የሚለው ነገር ያ ሲመጣ፣ የእነሱ ለእኔ ይሄንን ፍቅር መስጠታቸው ጉልበት መስጠታቸው ስራውን እዛ ሄጄ እንድሰራ እዛ እንድሆን እንደወስን አደረገኝ። ናፍቆቱ እንዳልሽው እንደዚህ ተለያይቶ መኖሩ ረጅም ጊዜ የተለያየተን ስለማናቅ ያስቸግር ነበር፣ ግን ዕለት በዕለት እንገናኛለን፣ በስልክ በአካልም ባይሆን በቀን ሁለት ጊዜ እንደዋወላለን። ከዛ በተረፈ ምንድነው ያንን ለራሴ ቃል የገባሁት የቤተሰቤን ናፍቆት የቤተሰቤን ፍቅር እዛ ጥዬ መጥቼ፣ አንድ ደግሞ እነሱን የሚያስደስት እኔንም ውስጤን ያን ናፍቆቴን የሚመልስ ነገር መስራት አለብኝ ብዬ ለራሴ ቃል ገባሁ እና ቀን ከሌሊት ነበር ምሰራው ሁለት ሶስት ቲያትር ለማመዳለው መድረክ ላይ። በኋላ እሱም ከወጣ በኋላ አዳዲስ ልጆች ይዤ ነበረ ምሰራው። ወደ 120 ልጆች ነበሩ። በኋላ ነው ወደ ስልሳ የተጠጋ ነው፣ ሲጣራ ሲጣራ እና እነሱን እንደ አዲስ አዲስ ስራ የጀመርኩት ስራ በጣም ከባድ ነው። ብዙዎች እንደውም ትችለዋለህ? በአዲስ ልጆች ይህንን ስራ በጣም ከባድ እኮ ነው። ግድ የለም ራሴንም መፈተን አለብኝ፣ ምን ያህል ውስጤ ያለ ይህን ያህል አመት ከሙያው ርቄ ስቆይ እኔም አቅሜን መፈተሽ ፈለጉ። ስለዚህ ያን ለራሴ እንደ ቃል መግባት ለቤተሰቦቼ የቤተሰቦቼ እናፍቆት በስራ የመወጣት እና እግዚአብሔር ይመስገን ቆንጆ ስራ ተሰራ። እኔም በነበርኩበት ጊዜ ደስተኛ ነኝ። ምናልባት አንዳንዴ ብቻዬን ስሆን ነው ክፍት የሚለኝ ስራ ጨርሼ ወደ ቤት ስገባ ብቻዬን ስሆን ቢኖሩ ኖሮ አጠገቤ ቢኖሩ ማወራቸው ነገር የተሻለ ሀሳብ ለማምጣት ግን ያም ሆኖ ቀንና ማታ እንደዋወላለን። እዛ ያለኝን የቀን ሁኔታ አወራቸዋለሁ። እንደዚህ ነው እንደዚህ ሰርቼ እንደዚህ ተደርጎ እና ቆንጆ ጊዜ ነው ያሳልፍኩት። አንተ የዛኛው ዘመን አርቲስት ነህ፣ የዘመኑ አርቲስቶች ወጣቶቹ ደግሞ በዚህ በአዲሱ ቅኝት ውስጥ ያሉ ናቸው እና የዘመን አለመጣጣም ወይም ደግሞ በዘመን መካከል የተፈጠረ ግጭት የለም? በቋንቋ ሊሆን ይችላል፣ በአመራር ዙሪያ ላይ ሊሆን ይችላል። ዳይሬክተር ሆነ ስትሰራ፣ ደግሞ ዳይሬክት በምታደርግበት ጊዜ ትዕዛዝን በመቀበል ጉዳይ ላይ የተፈጠረ ችግር የለም ወይ ከአዲሱ ትውልድ ጋር? በጣም ቆንጆ ጥያቄ ነው ይሄ። እኔ እንደ አጋጣሚ ሆኖ እድለኛ ነኝ እላለሁ። ምክንያቱም የሶስቱም ዘመነኛ ነኝ የጥንቶቹ ከሚባሉት ከአንጋፋዎቹ ነፍሳቸውን ይማር ከነ ጋሽ ጌታቸው ደባልቄ ከጋሽ ሲራክ ጋር ከነ አለሙ ገብረአብ ጋር ከነሱ ጋር ለመስራት ችያለው በነሱ ጊዜ ምን አይነት ስርዓት እንደነበረ ከነሱ ተምሬ ያለው ከዛም በኋላ ከነ ጌትነት ጋሽ ተክሌ ሙሉ አለም አብረን ብሔራዊ ቲያትር ቴዎድሮስ ተስፋዬ ማን ያዘዋል እነሱ ቲያትር አዘጋጅተውን እኛ ደግሞ በምንሰራበት በዛ ዘመን ደግሞ ምን ያህል በሙያው ስነ ስርዓት ተገዥ እንድንሆን አድርጎናል። የበፊቱ የወሰድ ነው ልምድ። ከዛ በኋላ ደግሞ አሁን እዚኛው ዘመን ላይም ደግሞ ካሉት ልጆች ጋር ለመስራት እድሉን አግኝቻለሁ እና በየዘመኑ ይለያያል። አሁን እኛ ድሮ እንደገባን ስርዓቱን ሲነግሩን ጥብቅ ያለ ነበር። እንዲህ ያታድርጉ መድረክ ላይ እንደዚህ መሮጥ አይቻልም። ማስቲካ ማኘክ አይቻልም። ኮፍያ አድርጎ መድረክ ላይ መምጣት፣ መጮህ አይቻልም። ስነ ስርዓቱ ከባድ ነው። መድረኩን እንዴት እንደሚያከብሩ፣ ሰዓት እንዴት እንደሚከበር እጭ ያጋንናሉ ስንል ወደ በኋላ ደግሞ አዳዲሶች ሲመጡ እኛ እየቆየን ውስጡ ስንመጣ እኛ ያንን ያገኘነውን ልምድ አዲስ ለሚመጡት ስንናገር ደስ አይላቸውም ነበረ እኛንም ልክ እነዚህ ደግሞ ወጣት ሆኖ ሽማግሌ አስተሳሰብ የሚል አይነት ነገር ነበር። አሁን ላይ ደግሞ የባሰ የተለየ ነገር ነው የምታየውና ታዝኛለሽ። እነዛ ሰዎች ብዙ መስዋዕትነት ከፍለው ነው ያንን ነገር ያቆዩት። አሁን ያ ነገር የለም። ብሔራዊ ቲያትር የናፈኩትን ያህል ሲሄድ ያሳዝንሻል። ልክ ቤቱ የሆነ የእናትሽ ቤት ፈርሶ እንደጠበቀሽ አይነት ነገር ነው እና ብሔራዊ ቲያትር የፍቅር ቤት ነው፣ የቤተሰብ ቤት ነው ያ ውበት፣ የድሮ ውበቱ የለም፣ ጠፍቷል። ሁሉ አዋራ ለብሷል። እና መድረኩ ላይ ባለው ነገር እንኳን ይሄን ነገር እንደዚያ አታድርጉ ስት የምን ማካበድ ነው የድሮ ናፋቂ ይሉሻል። ያ አደለም። ሁለተኛ ዘመኑም ሊሆን ይችላል እንግዲህ አላቅም። በኛ ጊዜ እንዳልሽው መስራት፣ መልፋት፣ በጉልበትሽ የሆነ ደረጃ ላይ መድረስ፣ በምታገኘው እውቀት መዳበር። አሁን አቋራጭ መንገድ ነው የተያዘው ባጭር ነገር ቲያትር ልሰራ ነው ስቲ፣ ለምን ፊልም አትሰራም? ቶሎ እኮ አድርገህ ገንዘብ ስሜቱ የትኛው ነው? ገንዘቡ ነው የሚበልጠው? የምታገኘው ስሜት ነው የሚበልጠው? ያንን ነገርና ቶሎ ቴሌቪዥን ላይ መታየት፣ ቶሎ ማስታወቂያ መስራት፣ እንደዚህ አይነት ነገር የሆነች ነገር በቃ ገንዘብ አግኝቶ መሮጥ ብቻ። ለሙያው ያለው ክብር እንደኛ ጊዜ አይደለም። ይሄን ስቲ አሁን ብዙ ሰው ኤጭ ድሮ ናፋቂ ነው ይላል። በየሙያው ላይ የዚህ አይነት ችግር አለ፣ ግን እውነት ነው። ያየነው ነው እኛ ስንገባ ብሔራዊ ቲያትር በ1983 ዓ ም በኢትዮጵያ አቆጣጠር ብሔራዊ ቲያትር ስንገባ የነበረው እና አሁን ያለው ነገር ከበር ስነ ስርዓቱ ጀምሮ ከአስተናጋጆቹ አለባበስ ጀምሮ ከመድረክ ባለሙያዎቹ ስነ ስርዓት ጀምሮ ከራሱ ከተዋናያኑ የሰዓት የልምምድ ጊዜ አክብረው መገኘት ጀምሮ ያለው ነገር የተለወጠ ነው። ማንም ማንንም አይናገርም። ሁሉም የራሱ ኃላፊ ነው፣ እንደፈለገ ነው። ተቆጣጣሪ ባለቤት የለውም። ስለዚህ ሙያው ወዴት እየሄደ ነው የሚለው ነገር ትንሽ ያሳስባል። ያንን ለመመለስም ነው እኔ ጥረት ለማድረግ በሙሉ ስሰራ ያን ቲያትር ሳዘጋጀ ሳጥና የላበሳን በሙሉ አዳዲስ ልጆች ይዤ ነው የሰራው። ያንን ሳደርግ የድሮውን ነገር እየነገርኳቸው ሙያው ምን አይነት ዲስፕሊን ይፈልጋል አንድ ተዋናይ በህዝብ ዘንድ ተወዳጅ ሆኖ እንዲቆይ ለማድረግ ምን ምን ነገር ያስፈልጉታል የሚሉትን ከመሰረቱ ጀምሮ ለአሁኖቹ ልጆች ደግሞ ለማሳየት እየሞከርኩ ነው። ያንን ያደረግኩትና እንዳልሽ ክፍተቱ በብዛት ይታያል በደንብ። ሁሉም የራሱ ዘመን ድሮ አለው የሚባል ነገር አለ። መካከለኛው ዘመን ላይ የነበራችሁ የኪነ ጥበብ ባለሙያዎች በኛ ዘመን እኮ እንዲህ አይደረግም የምትሉበት ዘመን ላይ ነው ያለው። ድሮ ከሌለ ደግሞ ዛሬ የምንለው ነገር ሊኖር አይችልም። በተለይ ደግሞ ኪነ ጥበብ የአንድን ሀገር ባህልን፣ ስነ ጽሁፍን፣ ታሪክን ትቦ የሚይዝ ትልቅ መሳሪያ ነው። በዚህ ዙሪያ ላይ ያሉ የኪነ ጥበብ ባለሙያዎች በእርግጥም አዲሶቹ በአሁኑ ሰዓት ቢኖሩም የድሮዎቹ አሁንም አሉ። በአንተ ዘመን የነበሩ ሰዎች አብዛኛዎቹ እንደውም ከሀገርም አልወጡም ኢትዮጵያ ውስጥ ያሉትና ከነሱ ጋርስ አብሮ ሆኖ የመስራቱ ሁኔታ አልገጠማችሁም ወይ? የመነጋገሩ ሁኔታ አልገጠማችሁም ወይ? ምናልባት አንተ ከውጭ ሄደህ ወደዛ ስትገባ ያየኸው ነገር አይንህን ድንገት አስደንግጦት ሊሆን ይችላል እነሱ ወይ እዛ በመኖራቸው በመለማመድ በደጋግመህ በማየት ምትል ለም እንደውና የምትተወው ነገር አለ ና በዛ ስሜት ውስጥን ያሉት ወይስ እነሱም ቁጭቱ አላቸው ጥበቡ መሄድ በሚገባው መንገድ እየሄደ አይደለም የድሮውን ጠብቀን ወደ አዲሱ ትራንስፎርም አላረግ ነውም ወይም ደግሞ አላሸጋግር ነውም የሚል ስሜት አላቸው ወይ የድሮዎቹ አሁን በጣም እጅግ ውስን ናቸው ያሉት በተለይ ብሔራዊ ቲያትር እነ አልጋነሽ ታሪኩ እነ ወይንሸት እነ እትዬ ፍቅርተ እነዚህ ናቸው። እና ምንድን ነው አንዳንድ ጊዜ ዋጋ መስጠት ለቀደመው ዋጋ መስጠት እውቅና መስጠት ያስፈልጋል። ከምን መነሻ ነው ዛሬ ድረስ እዚህ ጋር የደረሰው? አንድን ነገር ለመስራት በድፍረት ከመስራት ይልቅ ማማከር፣ እነሱን ማማከር ያስፈልጋል ና እንዳልሹ እንደዚህ በምንጠይቃቸው ጊዜ ጋሽ ተክሌም ከኔ ጋር ነው አብሮ የገባው። እሱም ውጭ ነበረ ና እንዴት ነው እንደ ድሮ አልሆነም። እዚህ ጋር እኮ እንዲህ ነበር፣ ይሄ እዚህ ነበር፣ የት አለ ምናምን። እስቴ የለም እሱ ተወግዷል ይሉሻል። ቅርስ እንደ ቅርስነት መቀመጥ ያለባቸው ነገሮች ተወግደዋል የሚባል ነገር። ለምን ይሄን አላረጋችሁ? ማን ይሰማናል? በሙሉ ያሉት ኃላፊዎች አዳዲሶች ናቸው። ከሙያው ጋር ምንም አይነት ግንኙነት የሌላቸው ናቸው። ቲያትር አይቶ ማያውቅ ሰው የቲያትር ቤት ስራ አስኪያጅ የሆነበት አጋጣሚ አለ። እነዚህ በተደጋጋሚ የሚነገሩ ነገሮች ናቸው። አሁንም እንዳሉ ናቸው ማለት ነው እና ምንም አያውቅም። ሰውየው ቲያትርን አይቼ አላውቅም፣ ቲያትር አልወድም እያለ ግን የቲያትር ቤት ኃላፊ ነው። ስለዚህ የቲያትር ቤት አንድ ቅርስ የተቀመጠን ነገር ይሄ ነገር የት እናደርገው ሲሉ አስወግዱት ለማለት ቅርብ ነው። እረ፣ ነገር ይቀመጥ ምን ያደርጋል፣ ያረጀ እቃ እየተባለ ብዙ ንብረቶች ጠፍተዋል። ሳይጨነቁ ሳይከራከሩ ቀርተው አይደለም። አሁን ስናወራ በተለይ ከአልጋነሽ ጋር በጣም ትጋጫለች። ከሰው ጋር እንደዚህ ነው። ቀዳማዊ ኃይለሥላሴ ቲያትር ቤት እኮ እንደዚህ ሆኖ እንደዚህ ተደርጎ እንዳልሽው በድሮ መሄድ መዝለቅ የለበትም መዘመን አለበት። አዳዲስ ነገሮች መምጣት አለባቸው። ግን አዲሱን ስንቀበል የድሮውን እየረሳን አይደለም። የድሮዎቹ ድሮ ምን ነበረ ስርዓቱ ምን ነበር? የድሮዎቹ ምን ነበራቸው? በእግራቸው ነበር የሚመጡት፣ ወይ በ15 ሳንቲም አቶቢስ ተሳፍረው ነበር የሚመጡት። በእኛ ጊዜም ልክ ተመሳሳይ ነበር። አቶቢስ አለ፣ የስሙን ታክሲ አለ፣ ካስፈለገ በእግራችን እንሄዳለን። ዛሬ መኪና የሌለው ባለሙያ የለም። የድሮዎቹ በእግራቸው ከኮተቤ ከአብነት በእግራቸው መጥተው ሁለት ሰዓት ሁለት ሰዓት ተኩል ብሔራዊ ቲያትር ናቸው ለ8 ሰዓት ስራ። ዛሬ እያንዳንዱ ባለሙያ መኪና አለ፣ ግን ቲያትሩ ከተጀመረ በኋላ ነው የሚመጣው። ምን ማለት ነው? በጣም የሚያሳዝን ነው ለሙያውም ለታዳሚውም ክብርንም ፍቅርንም አለመስጠት ማለት ነው። ዘመናዊነት ነው ካልን አ በቃ ዘመናዊነት መኪና አለው፣ ተከብሮ በራሱ መኪና ይመጣል፣ ቢፈልግ በሹፌር ይመጣል። ሰዓቱን አክብሮ መምጣት አለበት፣ ተመልካቹን ማክበር አለበት። ከተጀመረ በኋላ ድሮ ተመልካች ከመግባቱ በፊት ባለሙያው ተጠናቆ ገብቶ ከተረጋገጠ በኋላ ነው የቲያትር ቤቱ በር የሚከፈተው። አሁን ደርሳለው እየመጣው ነው ተብሎ ይደወላል። ይሄ ያሳዝናል። ከብዙዎቹ ጋር የሚያጋጨን ይሄን ለምንድን ነው ይሄን የምታደርገው? እባክህ አታካብድ። ድሮ አይደለም እንዴ? ከድሮውም ጥሩ ነገር መውሰድ ያስፈልጋል። የሙያ ዲስፕሊን ደግሞ ወይም ደሞ የሙያ ስነ ሥርዓት ድሮና ዘንድሮ የሚባል አይደለም። በየትኛውም ዓለም ስንኖር የስራ ሰዓት ማክበርና የሙያ ሥርዓትን ማክበር ግድ ነው። የስራው አካል ነው። ግድ ነው። ግድ ነው። እና ይሄ ደግሞ ሙያ ሲነግሩሽ ከበፊት ጀምሮ ሁሉም ሰው የእኛ ሙያ የተለየ ነው ይላል። ይሄም ሙያ በጣም የተለየ የሚያደርገው ምንድን ነው? አንድ ተዋናይ አንድ የመድረክ ሰው ከሙሽራ በላይ ነው። ቀድሞ ተመልካች ሊያየው አይገባም፣ ወደ መድረክ ከመውጣቱ በፊት። ስለዚህ እንደው በትንሹ አንድ ሰዓት ከተቻለ ሁለት ሰዓት ቀድሞ አዳራሽ ሰው ከመግባቱ በፊት ገብቶ ራሱን አዘጋጅቶ መቀመጥ አለበት ይባላል። አሁን ከተመልካች ጋር እየተጋፋን እንገባለን። አሁን እንደዛ አይነት ነገር የለም። እነዚህ እነዚህ አይነት ስርዓቶች መከበር አለባቸው። ምሳሌ ነው፣ አንድ ተዋናይ ለህብረተሰቡ ምሳሌ ነው። ምንድን ነው የሚሰራው? የሚሰራውን ነገር መምረጥ መቻል አለበት። ምንድን ነው አሁን፣ ዝም ብለን ከፈረንጅ ፊልም ጋር እየተፎካከርን የሌብነት የንጥቂያ ሁሉ ነገራችን የመጣው ከዛ ከዛ ነው። የግል እስር ቤት አድርጎ ሰው መደብደብ መቀጥቀጥ ምታዩን ነገር ነው የምትወጁ። ንጥቂያ አለ፣ ባንክ ቤት ዘረፋ አለ፣ ተደራጅቶ መዝረፍ አለ። ከዛ በኋላ ስልክ ደውሎ ከሌን እዚህ አምጣልኝ አለ። የራሳቸው ቤት ውስጥ ቁጭ አድርገው ሰው መደብደብ ምናምን፣ ይሄ ከፈረንጅ የተዋስነው ነገር ነው። ስንሰራም መምረጥ አለብን። ለማህበረሰባችን ምን ሊያስተምር ይችላል የሚለውን ነገር ለልጆቻችን ምን ሊያስተምር ይችላል የሚለውን መምረጥ መቻል አለብን፣ እና በራሳችን የሙያ ስነ ስርዓት መመራት። እርግጥ ነው አዳዲስ ቴክኖሎጂዎችን መውሰድ አቅማችን እስከፈቀደ ድረስ ያስፈልጋል፣ ግን ያገኘነውን አሳስገሰሱን በሙሉ መሰብሰቡ ስልጣኔ ነው ብዬ አልወስዱም። ወደ ዘመን ድራማ እንግባና። በጣም ታዋቂ የሆነ ድራማ ሆኗል። በሀገር ውስጥም እንዲሁም ደግሞ በዓለም ዙሪያ ተከታታዮች አሉት። እድሜ ጠገብ፣ ሙያ ጠገብ፣ ልምድ ጠገብ የሆኑ አርቲስቶችንም ያካተተ ቲያትር ነው እና አንተም እዛ ውስጥ ገብተህ ዳዊትን ሆነህ ነው እየሰራህ ያለኸው እዛ ላይ እንዴት አገኘኸው? እንዴትስ ከዘመን ጋር ተገናኘህ? ዘመን ያው ከተጀመረ በኋላ እዚሁም ሆኜ የከታተለው ነበረ እንዳልሹ በጣም አንጋፋዎቹ እና በበባልቻ ዘውዷ፣ በጋዝ ስዩም ተፈራ እነሱ እነሱን የመሳሰሉ ትልልቅ ሰዎች ያሉበት ሰለሞን ቦጋለ፣ ሳምሶን ጥሩ ታሪክና ጥሩም ፕሮዳክሽን ነው። ዝግጅቱም ጽሁፉም ደስ ይላል። አካሄዱም ታሪኩም ቆንጆ ነው እና እዛ ሲሄድ መስፍን ደወለልኝ፣ ተገናኘን፣ አወራን እና ያው ያን ገጸ ባህሪ ተቀበልኩ። እንግዲህ እኔ አሁን የምሰራው ገጸ ባህሪ አብዛኛው ሰው በቃ ይላል ደስ ይለዋል ያለውን እንድትናገርለት ነው ይሄ የሆነ ባለስልጣን ሹፌር የነበረ ሰውዬ ነው የዘመኑ ሰው ነበረ ያንን ነገር ይፈልገዋል ሰው ያለችው ያለችውን ሁኔታ እውነታ የተለየ ነገር እንኳ አሁን ቢመጣል ስለዚህ አይጽፉም ነበር ስለዚህ እንትን አይሉም ነበር ውስጡ አሁን ደራሲው ሌላ እንኳን ሀሳብ ቢኖረው እንዲህ አይነት ነገር ሰው ስለሚፈልግ በዚህ አይነት መንገድ ሲመጣለት ደስ ብሎ ተቀብሎታል። እና እርግጥ አንዳንዶቹ ለምንድን ነው ልጁን እንደዚህ የምታደርገው? አሁንም በመሳሪያ ለምን ታስባላችሁ? ምናምን የእውነትም የሚያደርገው ተመልካች አለ። እና ደስ ይላል። እዛ ውስጥ በመግባቴ በጣም ደስተኛ ነኝ። ልጆቹ እዛ ያሉት ግሩፖች በጠቅላላ ወጣት ልጆች ናቸው። በጣም የድሮውን ዘመንና የአሁኑን ዘመን አርቲስቶች ያካተተ ነው እና ያ ውብ አድርጎታል ፍሰቱን። ልጆቹንም ደግሞ ስታይ ብዙ ተስፋ የሚጣልባቸው ልጆች አሉ። አሁን እዚህ በካሜራ በኤዲቲንግ ላይ ያሉ ልጆች የሚሰሩት ነገር ተአምር ተአምር የሆነ ነገር ታያለሽ፣ ጉልበታቸውን ታያለሽ እና ወደፊት እንዲህ ሁሉም ሰው በየሙያው ከተቀመጠ ትልቁ ችግር እኛ ሀገር ምንድ ነው፣ ድፍረት አለ። ያለሙያሽ ነው የምትገቢው። ዛሬ ታያለሽ፣ ይመጣል አንድ ሰው ገንዘብ ለምሳሌ ኢንቨስት አድርጎ ይመጣል፣ ያያል ሲኒማ እንዴት እንደሚሰራ። በሚቀጥለው ቀን እኔ ዳይሬክተር ካልሆንኩ ይላል። ኤዲት ሲደረገ ቁጭ ብሎ ያያል፣ ትንሽ የኮምፒውተር እውቀት ይኖረዋል፣ እኔ ነኝ ኤዲተር ይላል እዛ ጋር ቁጭ ብሎ እና እያንዳንዱ ልፋት እንዳለው መታወቅ አለበት። ሙያ ለባለሙያው መከበር አለበት። ሙያ ለባለሙያው መሰጠት መቻል አለበት። ይሄ ከሆነ በትምህርት ከተደገፈ ከዚህ በላይ የሆኑ ትልልቅ ስራዎች መስራት ሀገራችን ገና ያልተነኩ ብዙ ታሪኮች እኮ አሏት። ዝም ብሎ የተጻፉ መጽሐፎችን እንኳን ወደ እንደዚህ ቴሌቪዥን ተከታታይ ድራማዎች መለወጥ ቀላል ነገር አይደለም። ብዙ ብዙ የተለዩ ታሪኮች አሉ፣ አልተሰሩ፣ ጉልበት ይጠይቃሉ ስቱዲዮ ይጠይቃሉ፣ ካሜራ ይጠይቃል። ቦታዎች ተለምኖ ነው የሰው ቤት። አሁን አንዳንድ ችግሮች ምናምን አብሬያቸው ሲሄዳ ያለው እና የሰው ቤት ቶሎ ሳይመጡ ከሰዓት በኋላ ጠዋት ጀምራችሁ አንድ ሶስት ሰዓት ገና ሴታፕ ተሰርቶ ሳያልቅ ሰዓቱ ይሄዳል። ሰዎቹ ይመጣሉ፣ ልጆች ከትምህርት ቤት ይመጣሉ። እንደገና ከዚህ ደግሞ ነቅለሽ ደግሞ ሌላ ቦታ ትሄጃለች፣ ቢሮ ብትሄጂ እንደዛ ነው። የውጭው የራሳቸው ስቱዲዮ ገንብተው የራሳቸው ማዕከል አላቸው። ወደዛ ደረጃ ለመድረስ ባለቤቶቹም ባለሱቆቹም አንዳንዴ ያሳዝኑሻል ሱቃቸውን ስራቸውን ትተው ሁለት ቀን ሶስት ቀን ለቀረጻ ያለቀውላቸው እንትን ይላሉ በሌለ ስራ ከባድ ልክም ነው። ብዙ ጊዜ አሁን የሚያሳየውም ነገር የተለየ ነገር ነው። አሁን ብዙ ጊዜ አርቲስቶቹን ስንመለከት፣ ቤቶቹን ስንመለከት፣ መኪኖቹን ስንመለከት ምናልባትም ዞር ብለን ካላሰብ ነው አብዛኛው ሰው እንደዚህ አይነት ህይወት ሁሉ የሚኖሩ የሚመስላቸው አለና የሚመስል አይነት ሁሉ እንዲሆን ያደርጋል ወይም ደግሞ ያልሆነ ስዕል ባይምሮ ውስጥ ያስቀምጣልና ልክ ነው። በአርቲስቶቹም ውስጥ የሚታዩት ችግሮችን ማየት ያስፈልጋል። እድገቱ የሚያስፈልገው ከሁሉም አንጻር በዛ ዙሪያ ያለው ኢንዱስትሪ ባደገና ነጻ በሆነ ቁጥር የሚጻፉ ጽሁፎችም በሌሎች ላይ ተሸሽገህ እንዳትጽፍ ያደርጋል። ሌላው በዚህ በዘመን ላይ ያየሁት ነገር ምንድን ነው? ምናልባት እነዚህ የማይደፈሩ ርዕሰ ጉዳዮችን ነው የማየው እዛ ላይ እና በተለይ መንግስት ባለስልጣኖችን የሚነካካ ነገሮች ሁሉ እዛ ውስጥ ተካተዋልና ነጻነቱ ምን ይመስላል? አሁን የጸሐፊው የአርቲስቶቹ ነጻነት ምን ይመስላል ድሮ የማይኬድባቸው ርዕሰ ጉዳዮች ነው የሚባሉት፣ አሁን እንደ ተራ ነገር ሲነገሩ ይሰማልና፣ ምን ይመስላል የአርቲስቶቹ ነጻነት፣ የጸሐፊዎቹ ነጻነት? ነጻነቱ እግዚአብሔር ይመስገን ነጻነት አለ። የፈለግሽውን ርዕስ መርጠሽ መጻፍ ትችያለሽ። አንዳንድ ሬዲዮ ጣቢያዎችን ስሰሚ እንዴ ይሄ ነገር እንዴት ነው የምትይበት ሁኔታ አለ። ትልቁ ችግር ምንድን ነው አእምሯችን ለተወሰነ በዛ በአለፉት ስርዓት ይሄ ሴንሰር በነበረበት ጊዜ የነበረው ተዘግቶ ቁጭ ብሏል። ፍርሃት አለ። ሲጀምር ገና የገዛ ጓደኛሽ ነው። ልሰሪ ስትነሽ፣ ኧረ ይሄ ነገር በኋላ ቢታገድስ አሁን እኮ ነጻ ነው ስሩ ተብሎ፣ አይ እኔ እዚህ ላይ ባልገባ ለፍቼ ለፍቼ ምናምን ብሎ ይቀርብሻል። ፍርሃቱ ገና አልለቀቅም። ባለሙያው ጋር ግን ተሰርቶ ሲወጣ ይወጣል። ማንም ይናገርሽ የለም ምክንያቱም ያለን ነገር ነው የምታቀርቢው። የማህበረሰቡን ህጸጥ ነው እዛ ጋር የምታሳየው። ከዛ እንዴት አድርገን ልንማር እንችላለን? በህግ መጠየቅ የህግ እኩልነትን መብት እንዳለ አሁንኛ ምንሰራው አለ መንታ መንገድ፣ ጋሽተክሌ ተባርሮ የነበረበት ማለት ነው። ሁለተኛ አገር አለኝ ብለህ እንዳትመጣ ተብሎ የተባረረበት ቲያትር ነው መንታ መንገድ። ትርጉም ነው የቶፊቅ አልሀኪም ነው የግብፅ ደራሲ ነው። አለማየሁ ገብሬቱ ሆነ ይባላል የተረጎመው። እና እሱን እየሰራ ነው ስለ ሕግ የበላይነት ስለ ዜጎች መብት ነው የሚከራከረው ትያትሩ። አረ ይሄ ነገር ግን ያው ያኔ ባለፈው ያስተክሌ የዛሬ ሶስት ዓመት ከመድረክ ላይ ተይዞ ወደ አሜሪካ የተባረረበት አገር አለን ብለን እንዳትመለስ የተባለበት፣ አሁን እንደ ልባችን ነው የምንሰራው። ማን ይመጣሉ? ከፍርድ ቤት መጥተው ያሉ፣ ከመንግስት ተወካዮች መጥተው ያሉ ያለ ነገር ነው። ያንን አሁን ያሉበትን ሁኔታ ቆም ብለው እንዲያስቡ የሚያደርግ ነው። ግን አካባቢሽ ላይ ያለው ባለሙያ ራሱ ፈሪ ነው። ገና ነው፣ አለቀቀም። ቀላል አይደለም። በቤተሰብ ውስጥ የሚደረጉሽ ወይም ቶርች በቀላሉ ቢለቃል እንጂ ሌሎች ደግሞ ከታች ደግሞ ያሉ ያገባናል፣ ጉዳዩ የኛ ነው ብለው ለምን ይህን ትነካላችሁ ብለው የሚንጫጩ ደግሞ አሉ። ሊያስፈራሩሽ የሚፈልጉ ሰዎች እነሱ ነው። ደግሞ ማን አንተ ማለት ያስፈልጋል። መጥቶም ለማስፈራራት ይህን ነገር እንዴት ነው የሰራው? በእምነት ዙሪያ ላይ አሁን እኔ ትልቅ ፈተና ነበር የገጠመኝ። በዚህ የሳጥና ይል አበሳ የሚለው ስንል ይሄ ነገር ረ ተቋሚ ይነካል። እስቲ በቃ እነስራውና የሚመጣ ሰው፣ የሚጠይቅ ሰው ካለ መልስ ይሰጣል። አ መጀመሪያስ ባይሰራስ? ይሄን ሁሉ ለፍተ ቢታገድስ? እንደዚህ ብሎ ሚያስቆሙሽ የዛው የሙያው ባለቤቶች አሉ። ስለዚህ እሱሱን ማለፍ ነፃነቱ እውነት ለመናገር መንያም ስተፈለግ ነው ጥግ ድረስ ነው እየሰራ ነው ያለነው አሁን ከገባህ በኋላ በሙሉ ኃይል። በራስህ ሙሉ ለሙሉ የራስህ የእጅ ስራ ሆነ ያወጣኸው። የሳጥናኤል አበሳ ነው። ድርሰቱ ያንተ ነው። ጌታቸው ታረቀኝ ይባላል። የዩኒቨርሲቲ መምህር ነበር። አሁን አሜሪካ ሀገር ነው የሚኖረው። የእሱ ነው። በርካታ ቲያትሮች አሉት። ለየት ያለ አጻጻፍ ስታይል ያለው ሰው ነው። ጭብጡ ምን ይመስላል? አሁን ወደ ስልሳ አዳዲስ ተዋንያንን ተጠቅም ያለው ብለኸኛል። በቅርቡ ነው የሚወጣው። ምንድን ነው ጭብጡ? ምናልባትም ካልቀደምን ሳይወጣ መናገር ከሌለብህ የተወሰነውን ብዙ ባትናገርም ምንም አይደለም። ጭብጡ ምንድን ነው? በዛ ውስጥ ልታስተላልፍ የፈለከው መልእክት ምንድን ነው? ጭብጡ ለየት ያለና እስከዛሬ ከቀረቡ ተውኔቶች የተለየ ነው። ምክንያቱ ሴጣን ሰው መሆን ፈለገ ወደ ምድር መምጣት ክፋት በቃኝ፣ ሰው ልሁን፣ አጥምቁኝ ብሎ ይለምናል። የዞሮ የሰው ልጅ ደግሞ እዛ ሁንልን፣ ተበጣብጠን አልጨረስንም፣ አንተማ ሰው ከሆን ከአንተማ ከተጠመቅ አንተ ከዳንክ እኛ ከማንጋ በምን ምክንያት እንጣላለን? በምን ምክንያት እንጨራረሳለን? ስለዚህ ኑርልን ኑርል ሰይጣን እንደሆነ ኑርል የቤት ስራችንን የክፋታችንን አልጨረስንም ገናንን ነው የሚለውና ሙዚቃዊ ድራማ አይነት ነገር ነው። ሁሉም ጋር ነው የሚሄደው። ሁሉም ጋር ሄዶ ይለምናል። ክርስቲያኑም ጋር ሄዳል፣ ሙስሊሙም ጋር ሄዳል፣ ፕሮቴስታንቱም ጋር ይሄዳል። እባካችሁ ማንም የሚቀበለው የሚያስጠጋው የለም። እዛው ተቀመጥ ገናኛ አልጨረስንም እና አልቅሶ ነው ሳጥና ያለ። በጣም ነው አበሳውን የሚያየው። በዚህ ውስጥ ነው እንግዲህ። ክፋትን ማይነሳ ነገር የለም። ስለ አሁን ባለንበት ሁኔታ የተጻፈ ነው የሚመስለው። ከዛሬ አስር ዓመት በፊት ነው የተጻፈው፣ ግን አሁን ነው አሁን ነው የሚያሳየን። ይሄ የጅምላ ፍርድ ሆ የተባለ በዚህ ጋር ከሮጥሽ ዝም ብሎ መሮጡ ምንድን ነው የሚል ነገር አይጠየቅም። በለው ከተባለ በለው ነው። ከሞተ በኋላ ነው ምን አድርጎ ነው ተብሎ የሚጠየቅ። አሁን እነሱ እነሱን ነገሮች ለማሳየት ቴክኒካሊ ዝም ብሎ ከጮሆ ጋር አለመጮህ ምንድን ነው? ዓለማችን የተሰጠን ነገር ያጣነውስ ነገር ምንድን ነው? የተደረገልን እኛ ዓለማችን የሰጠችን ነገር አለ። ይሄ ይሄ ይሄ ነገር አለን ብሎ ጥሩ ጥሩ ነገር ነው የሚያነሳው። ሰይጣን ይሄ አለን፣ ይሄ አለን፣ በዚህ መንገድ ማድረግ እንችላለን። አይ አያስኬድም። እንዴ እንዲ መኮ ማድረግ እንችላለን። በተፈጥሯችን መጠቀም እንችላለን። አይ እሱም አያስኬደንም። አንተ ብቻ እዛ ሆንና ሰው እንኳን የሚታረቀው አንተ ስላለህ ነው የሚሉት። የሴጣን ስራ ነው ብለን እንጣላና ምክንያት ይሆናል ማሳበቢያችን። አትምጣብን ነው አጠቃላይ እንትኑ። ና በጣም ትልቅ ትምህርት ሰጪ ቲያትር ነው። መቼ ነው የሚወጣው? አንተ እንግዲህ በቅርቡ እንደምትመለስ ይጠበቃል። ና መቼ ነው ለይፋ ለማድረግ ያሰብከው? አሁን ሁለት መድረክ ከፍተን ነው ባለፈው የመጣሁት። መድረኩ ሙሉ ነው። ጊዜ ስለሌለ ነው። አሁን ከጥቅምት 15 ጀምሮ ማክሰኞ ማክሰኞ በ11 ሰዓት በኢትዮጵያ ብሔራዊ ቲያትር ይቀርባል። በዚህ አጋጣሚ ብሔራዊ ቲያትር እጅግ አድርጌ ያመሰግናለሁ። በግሌ ነው ቲያትሩ ምሰራው። ፍቅር አምባ የኪነ ጥበባትና የማስታወቂያ ስራ ይባላል ድርጅቴ ብሔራዊ ቲያትር ትልቅ እድል ሰጥቶኝ የመለማመጃ ቦታ ሰጥተው አሁንም ደግሞ በተገኘው ክፍት ቦታ እንድሰራ ስለተባበሩኝ በዚህ አጋጣሚ ለብሔራዊ ትያትር አስተዳደርና ሰራተኞች በሙሉ እጅግ አድርጌ ያመሰግናለሁ። አብረው ለሰሩት በሙሉ ወንድሜ መንግስቱ ግዛቸው የሙዚቃውን ፓርት የሰራ እሱ ነው። ተዋንያኖቹንም ጨምሮ በደንብ አድርጌ ያመሰግናለሁ። እናንተንም ጭምር እግዚአብሔር ይስጥልኝ። እንግዲህ እያከበር ነው ያለው በዓል መስቀል ነው። ተስፋዬ የመጣው ከደቡብ ነው፣ መነሻው አርባ ምንጭ። መስቀል በዓል በደቡብ በአጠቃላይ ትልቅ ቦታ የሚሰጠው በዓል ነው የመስቀል በዓል እና፣ እርግጥ ነው አንተ ከወጣትነት ጊዜህ ጀምሮ እድሜህን በሙሉ ያሳለፍከው አዲስ አበባና ከዛ ደግሞ እዚህ አውስትራሊያ ነው። እንዴት ነበር የመስቀል ትውስታ? መስቀል እንዴት ነው የምታከብረው? እዚህ አሁን ከባለቤትህ ከአርቲስት ብጻት ስዩም ጋር መስቀልን እንዴት ነው የምታከብሩት? በዚህ አጋጣሚ ያው የመስቀሉን እኮ ትዝታ ስላለ ነው ወደዚህ የመጣሁት። ድሮ ምን ይደረጋል፣ አገር ቤት ጋዝ፣ ጨው ተይዞ ይኬድ ነበር። ለዛን የምነሱ ልጠይቃቸው ብዬ ወደ ገጠር መጣሁ፣ ወደዚህ ማለት ነው። ምን ይዘህ መጣ? ራሴን ይዤላቸው፣ ሽሮና በርበሬ ይዤላቸው መጣሁ እና ነፍሳቸውን ይማር በፊት ቤተሰቦቼ በነበሩ ጊዜ ወደ ወላይታ በዓል ለማክበር ሲኬድ ያው ትልቅ ዝግጅት ነው የሚያደርጉት። ሁሉም አቅም ያለውም የሌለውም አርዶ ነው ከገና ከዋዜማው ጀምሮ ይበላል፣ ይጠጣል፣ ሳምንቱን በሙሉ ይጨፈራል፣ ደስ ይላል ያለው ድባብ። የፈረስ ውድድር አለ፣ ጭፈራው አለ እና በልጅነቴም ይሄን ነበረ። በኋላም ትዳር ከያስኩኝም በኋላ አንድ ሁለት ጊዜ ሄጃለሁ። በጣም ደስ የሚል ጊዜ ነበር፣ እዛ ሄደሽ ከህብረተሰቡ ጋር ማሳለፉ። አሁን ግን ያው በአጋጣሚ ለዚህ ለመስከረም ፕሮግራም አድርጌ ወደዚህ ስመጣ ወደ ገጠር መሄድ አልቻልኩም እንጂ ብሄድ እዛ ባሳልፍ ኖሮ ደስ ይለኝ ነበር። ያው እዚህ ደግሞ ያለችውን ክፍት አሁን መስከረም ላይ እንትን አይደለ ስሞ ሙዚቃ ስለሆነ የሚቀርበው ብሔራዊ ትያትር ቲያትር የለም። ለዛ ያንን ፕሮግራም አድርጌ ነው ወደዚህ የመጣሁት። እነሱንም ለመስቀል ለማየት እንግዲህ አገር ቤት አገር ቤት እንዲመስል እናደርጋለን ማለት ነው። የጎመን ክትፎ ሰርተን ባለሙያ እንደሆን ብዙ ጊዜ ብጻት ስታወራ ሰማለሁኝ። እሱን ሰራርታችሁ መስቀልን፣ ቡና ፍልተን፣ ቡና በቅቤ እየጠጣን ቂጣ በጎመን እየበላን እንጫወታለን ማለት ነው። ደራሲ አዘጋጅ፣ አርቲስት ተስፋዬ ግብረሐና እንደ ተለመደው እዚህ ስፔስ ስቱዲያችን ድረስ በመገኘት ሰፊ ልምድህን ስላካፈልከን እጅግ በጣም እናመሰግናለን። መልካም የመስቀል በዓል። መጪው ጊዜህም የተሳካ እንዲሆንልህ፣ በተለይ ደግሞ በኪነ ጥበብ ሙያ ውስጥ ያለህ ጥም የሚረካበት ዘመን እንዲሆንልህ እንመኛለን። መልካም ጊዜ። በጣም አመሰግናለሁ። መልካም ቆዩልኝ። በተለያዩ ስራዎች እንግዲህ እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ፣ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።